sport. ጤና ይስጥልኝ አድማጮች፣ እንደምንቆይታችኋል ባየር ሚንሽን አስቀድሞ ዋንጫውን በወሰደበት የቡንደስሊጋ የዘንድሮ ፉክክር የመጨረሻ ሁለት የደርሶ መልስ ግጥሚያዎች ብቻ ይቀራሉ። ወደ ሁለተኛ ዲቪዚዮን ከመውረድ በድንገት ተስፋው ለምልሞ ወራጅ ቀጣናው ግርጌ ላይ ለቆየው ቬርደር ብሬመን በቀጣይ ቀናት የሚከናወኑ ሁለት ግጥሚያዎች የሞት ሽረት ፍልሚያ ተደርገው ነው የሚወሰዱት። በተመሳሳይ ሊቨርፑል ዋንጫውን አስቀድሞ በወሰደበት የፕሪሚየር ሊግ ግጥሚያዎች ራሱ ሊቨርፑልና ዋነኛ ተቀናቃኙ ማንቸስተር ሲቲ የሚያደርጉት ግጥሚያ በበርካታዎች ዘንድ በጉጉት ይጠበቃል። ምንም እንኳን ዋንጫው በሊቨርፑል የተወሰደ ቢሆንም ሁለቱ ተፎካካሪ ቡድኖች የሐሙሱን ጨዋታ በማሸነፍ ታሪክ ለመስራት መፋለማቸው አይቀርም። በስፔን ላ ሊጋ ሪያል ማድሪድ የመሪነቱን ስፍራ ተረክቧል። ከተጨማሪ ዘገባዎች ጋር አብራችሁን ቆዩም ቡንደስሊጋ 34 ኛው ዙር ጨዋታ ተጠናቆ ቡንደስሊጋው ዘንድሮ ሲያበቃ ባየር ሚንሽን ለሻምፒዮንስ ሊግ ካለፉት ከሌሎቹ ቡድኖች በአጠቃላይ በነጥብ ርቆ ተከታዩ ቦሩሲያ ዶርትሙንድን በ13 ነጥብ በልጦን ያጠናቀቀው ባየር ሚንሽን 82 ነጥብ አለው። በአንጻሩ ላይፕሲሽ በዶርትሙንድ በ3 ነጥብ ብቻ ተበልጦ 66 ነጥብ ይዞን የጨረሰው። ቦሩሲያ ሚንሽን ግላድባህ በዘንድሮ የጨዋታ ዘመን 65 ነጥብ መሰብሰብ ችሏል። ለአውሮፓ ሊግ ማጣሪያ ካለፉት ሶስት ቡድኖች ባየር ሌቨርኩሰንም ብዙ አልተበለጠም 63 ነጥብ ይዞ ነው የጨረሰው። ሆፍንሃይም እና ቮልስቡርግ በ52ና 49 ነጥባቸው የአውሮፓ ሊግ ማጣሪያን ተቀላቅሏል። ፓዴርቦንና ፎርቱና ዲስልዶርፍ ከቡንደስ ሊጋው ተሰናባቾች ናቸው። ቬርደር ብሬመን ከወራጅነት ቀጣናው ባለቀ ሰዓት ነው ነፍስ ዘርቶ ለጊዜውም ቢሆን ከመውረድ የተረፈው። ዲስልዶርፍ ቅዳሜ ዕለት በኡኒዮን በርሊን 3 ለ2 መሸነፉና ቬርደር ብሬመን ኮሎኝን ስድስት ለአንድ መረምረሙም ነበር በቀጥታ ወደ ሁለተኛ ዲቪዚዮን ከመውረድ ያዳ ነው። አስራ ስድስተኛ ደረጃ ይዞ ያጠናቀቀው ቬርደር ብሬመን ከሁለተኛ ዲቪዚዮን ሶስተኛ ደረጃ ይዞ ከመጣው ሃይደን ሃይም ጋር ሐሙስና የሚቀጥለው ሳምንት ሰኞ ማታ በደርሶ መልስ ይጋጠማሉ። እናም ከሁለቱ ግጥሚያዎች በኋላ ወይ እዛው ቡንደስሊጋ ውስጥ ይቀራል አሊያም ወደ ሁለተኛው የቡንደስ ሊጋ ይሰናበታል። ዘንድሮ ሃምቡርግ ወደ ቡንደስ ሊጋው ያድጋል ተብሎ ሲጠበቅ ሃይደንሃይም ነው ሶስተኛ መሆን የቻለው። ሃይደንሃይም በቢሌፌልድ ሶስት ለዜሮ ቢሸነፍም ሃምቡርግ በዛንድ ሃውሰን ባልተጠበቀ ሁኔታ አምስት ለአንድ መንኮታኮቱ ነበር ወደ ቡንደስ ሊጋ የመመለስ እድሉን በራሱ እንዲያመክን ያደረገው። ሃምቡርግና ሃይደንሃይም በአንድ ነጥብ ልዩነት ብቻ ነው የተለያዩት። ሃይደንሃይምና ብሬመን ለጀርመን እግር ኳስ ዋንጫ ዴኤፍቤ ጥቅም ቡድን ታያ ተጋጥመው በወቅቱ ብሬመን ሳይቸገር አራት ለአንድ ነበር ያሸነፈው። በቀጣይ የደርሶ መልስ ግጥሚያዎች ዳግም ያሸንፍ፣ አሊያም ቡንደስሊጋ ለመግባት ጫፍ የደረሰው ሃይደንሃይም በርትቶ ይምጣ ከሰሞኑ የሚታይ ይሆናል። ከሁለተኛው ዲቪዚዮን 68 ነጥብ ይዞ ያጠናቀቀው ቢሌፌልድና ሽቱትጋርት ግን በ58 ነጥብ ወደ ቡንደስሊጋው አልፏል። ባየር ሚኒሽን 57ኛው የቡንደስሊጋ ዋንጫን ዘንድሮን ባየር ሚኒሽን ሲወስድ ለስምንተኛ ጊዜ በተከታታይ ነው። በዚህም ቡድኑ የአይበገሬነት መንፈሱ ዛሬም እንዳልተለየው ማስረገት ችሏል። የባየር ሚኒሽን ተደጋጋሚ ድል ቡድኑ ከተጫዋቾች አንስቶ እስከላይ አመራሩ ድረስ ማንም አያሸንፈንም የሚል መንፈስ ማዘዝ ለረዥም ጊዜ በማዳበራቸው ነው። የቡድኑ ተደጋጋሚ ድል የሚያስገኝለት ዳጎስ ያለ ገቢና የቡድኑ በአዲሱ ዋና አሰልጣኝ ሃንሲ ፍሊክ በጥሩ ሁኔታ መናበብ መቻሉ በሚቀጥለው የጨዋታ ዘመንም ጠንካራ ተፎካካሪ ሆኖ ብቅ እንዲል ያስችሏል። የባየር ሚሽኑ የ68 ዓመቱ የክብር ፕሬዚዳንት ኡሊ ሆነስ ቡድናችን ቅርጹን ጠብቆ የሚዘልቅ ከሆነ ከምር ሁሉንም ዋንጫዎች አሸንፎ የመውሰድ እድሉ አለን ሲሉ ተናግሯል። ይህንንም ትላንት ብሊክ ፖንክት ስፖርት ከተሰኘው የባየርሽ ቴሌቪዥን ስርጭት ጋር ባደረጉት ቃለመጠይቅ ነው የተናገሩት። ባየር ሚሽን ለጀርመን እግር ኳስ ዋንጫ ከባየር ሌቨርኩሰን ጋር የፊታችን ቅዳሜ ቤርሊን ከተማ ውስጥ ይጋጠማል። የዚህ ዓመት ሁለተኛ ዋንጫውንም ያነሳል ተብሎ ይጠበቃል። እንዲሁም ነሐሴ አንድ ቀን 2012 ዓ ምት ፖርቹጋል ሊዛቦን ከተማ ውስጥ በሚደረጉት የሻምፒዮንስ ሊግ ግጥሚያዎች ላይም እድል ሊኖረው ይችላል። ለሻምፒዮንስ ሊግ በግማሽ ፍጻሜው የሚጋጠመው ከቼልሲ ጋር ነው። በነገራችን ላይ ሪያል ማድሪድ ከማንቸስተር ሲቲ፣ ጁቬንቱስ ከኦሎምፒያኮስ፣ ሊዮን፣ ባርሴሎና ከናፖሊ ጋር በተመሳሳይ ቀን ይጋጠማሉ። ባየር ሚሽን ሶስቱን ዋንጫዎች ማለትም ቡንደስሊጋ፣ የጀርመን እግር ኳስ ዋንጫና የሻምፒዮንስ ሊግን በአንድ የጨዋታ ዘመን ማሸነፍ የቻለው እንደ ጎርጎሪዮስ አቆጣጠር በ2013 በዩፓይንክስ የአሰልጣኝነት ዘመን ነበር። ምናልባትም ዘንድሮ በሃንሲ ፍሊክ ዘመን ሦስቱም ባያሳካ እንኳን ሁለት ዋንጫዎችን ማግኘቱ የማይቀር እንደሆነ በርካቶች ይናገራሉ። በእርግጥ የኳስ ነገር የሚሆነው ስለማይታወቅ የፊታችን ቅዳሜ ቤርሊን ውስጥ የሚካሄደውን የጀርመን እግር ኳስ የፍጻሜ ግጥሚያ መከታተል ነው። ፕሪምየር ሊግ። በእንግሊዝ ፕሪምየር ሊግ ማንቸስተር ዩናይትድ ወደ አውሮጳ ሊግ ብሎም ወደ ሻምፒዮንስ ሊግ ለመግባት መንገድ የሚጠርግለትን ግጥሚያ ነገ ማታ ከብራይተን ጋር ያከናውናል። 49 ነጥብ ያለው ማንቸስተር ዩናይትድ አምስተኛ ደረጃ ላይ ከሚገኘው ዎልቭስ የሚበለጠው በሶስት ነጥብ ብቻ ነው። በነገው ተስተካካይ ጨዋታው ማንቸስተር ዩናይትድ ማሸነፍ የሚችል ከሆነ ከዎልቭስ ጋር በነጥብ ተስተካክሎ በግብ ክፍያ ስለሚልቅ የአውሮፓ ሊግ ተሳታፊነት እድሉን ከዎልቭስ ይረከባል ማለት ነው። አንድ ተስተካካይ ጨዋታ እየቀረው የሻምፒዮንስ ሊግ ተሳታፊነት ምድብ ውስጥ ከገባው ቼልሲም የሚበለጠው በሁለት ነጥብ ይሆናል። ያ ግን ቼልሲ ረቡለት ከዌስትሃም ዩናይትድ ጋር በሚያደርገው ጨዋታ ይወሰናል። ወራጅ ቀጣናው ጠርዝ ላይ ለሚገኘው ዌስትሃምም ሆነ የሻምፒዮንስ ሊግ ቀጣይ ተሳታፊ ከሚሆኑ አራት ቡድኖች አራተኛ ደረጃ ላይ ለሚገኘው ቼልሲ የረቡዕ ዕለት ግጥሚያ ለሁለቱም የሞት ሽረት ነው። 18ኛና 19ኛ ደረጃ ላይ የሚገኙት ቦርመስና አስቶን ቪላ ዌስትሃም ዩናይትድ ጋር ተመሳሳይ 27 ነጥብ አላቸው። ቦርመስ አንድ ተስተካካይ ጨዋታ ይቀረዋል። የፕሪሚየር ሊጉ ግርጌ 20ኛ ደረጃ ላይ የሚገኘው ኖርዊች ሊቨርፑልሽ 21 ነጥብ ብቻ አለው። ቀጣይ ጨዋታው ረቡለት ከአርሰናል ጋር ነው። ዘጠነኛ ደረጃ ላይ 43 ነጥብ ይዞ የሚገኘው አርሰናል የረቡ ግጥሚያን የማሸነፍ እድሉ የሰፋ ነው። አርሰናል ወደ አውሮፓ ሊግ ወይም ሻምፒዮንስ ሊግ የማለፍ እድሉ አሁንም አለው። ሐሙስ ማታ ቶትናም ከሼፊልድ ዩናይትድ ጋር ይጋጠማል። ሁለቱም ቡድኖች በአንድ ነጥብ ልዩነት ሰባተኛና ስምንተኛ ደረጃ ላይ የሚገኙ በመሆናቸው ግጥሚያቸው የሚጠበቅ ነው። እነዚህ ሁለት ቡድኖችም ለአውሮፓ ሊግም ሆነ ለሻምፒዮንስ ሊግ የማለፍ እድላቸው ገና አላከተመም። ከሁለቱ ቡድኖች ፉክክር ሁለት ሰዓት ቆይታ በኋላ ሐሙስ ማታ የዘንድሮ የፕሪሚየር ሊግ ባለድል ሊቨርፑልና ተቀናቃኙ ማንቸስተር ሲቲ ይጋጠማሉ። የሐሙሱ ግጥሚያ ለሊቨርፑል የክብር ጉዳይ ቢሆንም ለማንቸስተር ሲቲ ግን የሻምፒዮንስ ሊግ ተሳታፊነቱን ለማስረገጥ ብሎም ዋንጫውን የነጠቀውን ሊቨርፑል ለመበቀል የሚያደርገው ውድድር ነው። ኤፌ ካፕ በእንግሊዝ ኤፍኤ ካፕ የግማሽ ፍጻሜ ግጥሚያ ማንቸስተር ዩናይትድ ቸልሲን ይገጥማል። አርሰናል ካለፈው የዋንጫ ባለቤት ማንቸስተር ሲቲ ጋር ይፋለማል። አራቱም ቡድኖች የኤፍኤ ካፕ ዋንጫን በተደጋጋሚ በመውሰድ ታሪክ ያላቸው ናቸው። ከአራቱም ግን አርሰናል ቀዳሚ ሲሆን አስራ ሶስት ጊዜ የኤፍኤ ካፕ ዋንጫን ማንሳት ችሏል። ኖርዊችን አሸንፎ ወደ ግማሽ ፍጻሜው ማለፍ የቻለው ማንቸስተር ዩናይትድ አስራ ሁለት ጊዜ የኤፍኤ ካፕ ዋንጫን መጨበጥ ችሏል ሩ ፍጻሜው ላይስተርን ያሰናበተው ቼልሲ በአንጻሩ ለስምንት ጊዜያት ኤፍ ኤ ካፕ ዋንጫን ማሸነፍ ችሏል። ጨዋታዎቹ ከሶስት ሳምንት በኋላ ባሉት ቅዳሜና እሁድ ቀናት ነው የሚከናወኑት። ፍጻሜው ሐምሌ 25 ቀን በተመሳሳይ የዌምፕሌይ ስታዲየም ውስጥ ሊካሄድ ቀጠሮ ተይዞለታል። ላሊጋ ኤስፓኞላን በጨዋታ በልጦ ትናንት አንድ ለዜሮ ያሸነፈው ሪያል ማድሪድ በላሊጋው የመሪነቱን ስፍራ ተቆናጥጧል። አትሌቲኮ ማድሪድ እና ሴቪላ 58 ነጥብና 54 ይዘው የሻምፒዮንስ ሊግ ተሳታፊነት ቦታቸውን አስጠብቋል። እሁድ ዕለት በተከናወኑ የስፔን ላሊጋ ሌሎች ግጥሚያዎች አምስተኛ ደረጃ ላይ የሚገኘው ቪላሪያል ቫሌንሽያን ሁለት ለዜሮ አሸንፎ ነጥቡን 51 ማድረስ ችሏል። ለአውሮፓ ሊግ ማለፉን እንዳረጋገጠ መዝለቅ እንዳይችል ግን ጌታፌ በሁለት ነጥብ ልዩነት ይከተሏል። ጌታፌም ቢሆን በአውሮፓ ሊግ ማጣሪያ ለጊዜው የያዘውን ቦታ 47 ነጥብ ያለው ሪያል ሶሴዳድ ሊረከበው ይችል ይሆናል። በሌሎች የሳምንቱ መጨረሻ ግጥሚያዎች ሌቫንቴ ሪያል ቤቲስን አራት ለሁለት፣ እንዲሁም አይበር ግራናዳን አንድ ለዜሮ ድል አድርጓል። ባርሴሎና የወራጅ ቀጠናው ጠርዝ ላይ ከሚገኘው ሴልታ ቪጎ ጋር ቅዳሜ ዕለት ባደረገው ግጥሚያ ሁለት እኩል በመውጣት ነጥብ በመጣሉ የመሪነቱን ስፍራ በሁለት ነጥብ ተበልጦ ሪያል ማድሪድ አስረክቧል። ሪያል ማድሪድ 71 ነጥብ አለው። ማዮካ ሌጋኔስ እና ኤስፓኞላ ከ17ኛ እስከ 20ኛ በመደርደር ወራጅ ቀጠና ውስጥ ይገኛሉ። ፎርሙላ ፎርሙላ አንድ የመኪና አሽቅድምድም የዘንድሮ ቀጣይ ፉክክሮች ሜርሴዴስ በጥቁር ተሽከርካሪ እንደሚወከል ይፋ አድርጓል። ምንም እንኳን ሜርሴዴስ ላለፉት ዘጠና ዓመታት ግድም በብርማ ቀለም ተወክሎ የቆየ ቢሆንም አሁን ቀለሙን የሚቀይረው ዘረኝነትን ለመቃወም ነው ተብሏል። በዛውም ለጥቁር ሕይወት ግድ ይለኛል ንቅናቄ ድጋፉን ለማሳየትም እንደሆነ አሳውቋል። የፎርሙላ አንድ ተደጋጋሚ ባለድሉና የማርሴዴስ ጥቁሩ አሽከርካሪ ብሪታንያዊው ሌዊስ ሃሚልተን ቡድኑ ይህን ማድረ ጉን እንደ ቢዝነስ ለመለወጥና ለመሻሻል ፈቃደኛ መሆናችንን የሚያሳይ መግለጫ ሲል አወድሶታል። አድማጮች፣ የስፖርት ጥንቅራችን በዚሁ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።